ኢትዮጵያ አሳሳቢ ሁኔታ ውስጥ ትገኛለች በሚባልበት በዚህ ወቅት ላይ የሚካሄደው የሀገሪቱ ገዢ የኢህአዴግ ምክር ቤት ስብሰባ ትኩረት መሳቡ አልቀረም። በዝግ የሚካሄደው ስብሰባ የሚነጋገረው በጥቅሉ በስራ አፈጻጸም እና በወቅታዊ ጉዳዮች ላይ መሆኑ ከመገለጹ ውጪ እስከዛሬ ከቀትር በኋላ ድረስ ዝርዝሩ አልተነገረም። ይሁንና የኢህአዴግ መስራችና እስካለፈው ዓመት ድረስ የግንባሩ ዋና ፓርቲ ይባል የነበረው የህወሀት ማዕከላዊ ኮሚቴ ባለፈው ሳምንት ባካሄደው ስብሰባ ማጠቃለያ ላይ ያወጣው መግለጫ ከኢህአዴግ አመራር በኩል የተሰሙ ሀሳቦችን የሚጻረሩ ነጥቦችን የያዘ ነው። የመግለጫው ይዘት የምክር ቤቱ መነጋገሪያ ሊሆን እንደሚችል መገመትም አያዳግትም። የህወሀት ማዕከላዊ ኮሚቴ በዚሁ መግለጫው እንደማይቀበላቸው ከገለጻቸው ጉዳዮች አንዱ ከዚህ ቀደም የኢህአዴግ ሊቀመንበር ዶክተር አብይ አህመድ የኢህአዴግ አባላትና አጋር ድርጅቶች ተዋህደው አንድ ፓርቲ ይሆናሉ ማለታቸውን ነው። ህወሀት የድርጅቶቹ መዋሀድ አሁን ባለው ሁኔታ ሊታሰብ የሚችል አይደለም ብሏል። ዶቼ ቬለ ዲደብሊው በጉዳዩ ላይ ያነጋገራቸው ረዳት ፕሮፌሰር ዳንኤል መኮንን በወልቂጤ ዩኒቨርስቲ የፖለቲካ ሳይንስ መምህር ድርጅቱ ለዚህ የሰጠውን ምክንያት በቅጡ ማጤን እንደሚገባ ተናግረዋል በተለይ ባለፈው አንድ ዓመት ይቀርብበት በነበረው ወቀሳ ምክንያት መዋሃዱ ለድርጅቱ ቀላል ሊሆን አይችልምም፣ ብለዋል። ሕወሓት በመግለጫው ላይ ምንድን ነው ያለው? እኛ አሁን ሰዓት ላይ እየተስባባን አደለ ነው። እኛ ወደ ውህደት ከመሄዳችን በፊት በመካከላችን ያለው መጠራጠር፣ ልዩነት ይፈታ ነው። ሶ ሳምቅ እየተጠራጠርን እርስ ብርስ ባልሆነ ነገር እየተፈላለግን ወደ ውህደት መሄድ እንችል ነው። ይሄ ደግሞ ተገቢ ይመስለኛል። ምክንያቱም አሁን ሰዓት ላይ በኢህአዴግ ውስጥ ያለው ልዩነት በጣም በግልጽ የሚታይ ነው። ላለፈው አንድ ዓመት የሄድንበት ርቀት ህወሀትን በሀገሪቱ ለታዩ ነገሮች በሙሉ ጥፋተኛ አድርገን ነው የሳልንበት ማለት ነው። ይሄንን ተቀብሎ ህወሀት ይሄ ጥፋተኛው ብሎ ወደ ውደት በቀላሉ ይገባል? አይሆንም። አለፈው አንድ ዓመት ላይ ሀገሪቷ አስቸጋሪ የሆነ ቀውስ ውስጥ ገብታለች ብለን እንመን እያለ ነው ህዋ። ያንን ደግሞ የኦዴፓ ሰዎች በተለይ ጠቅላይ ሚኒስትሩ የሚቀበሉ አይመስለኝም። አዴፓም በተመሳሳይ መልኩ የቱጋ እንደምትቆም አይታወቅም። በአንድ አመቱ የለውጥ ጉዞ ውስጥ አራቱ የኢህአዴግ አባል ድርጅቶች ከእርስ በርስ ግንኙነት አንስቶ በተለያዩ ጉዳዮች ላይ አንድ አይነት አስተሳሰብ ይዘው መቀጠል እንዳልቻሉም በግልጽ እየታየ መሆኑን ረዳት ፕሮፌሰር ዳንኤል መኮንን ያስረዳሉ። ለአንድ አመት የተኬደበት ጉዞ ህወሀትን አስኮርፎ መቀሌ ላይ አስገብቶታል። ህወሀት ያደርግ የነበረው ባለፉት አንድ አመታት ከኢህአዴግ እንደወጣ ድርጅት ወይም ደግሞ ከኢህአዴግ እንደተለየ ድርጅት ነው። ከዛ በተጨማሪ በኦዴፓና አዴፓ መካከል የዛሬ አመት የነበረው አይነት መንፈስ የለም። በአሁኑ ሰዓት መጠራጠሮች አሉ፣ ልዩነቶች አሉ። በጣም ሻርፕ የሆነ የአስተሳሰብ ልዩነት አለ። ያው በህዴን ነው። ሌላኛው በህዴን አስቸጋሪ ነገር ውስጥ ነው ያለው። ሌጂቲሜሲውን አጥቷል። ክልል ውስጥ በአራቱም ድርጅቶች በተለይ በሶስቱ መካከል በአስተሳሰብ ከፍልስፍና አንጻር ከአይዲዮሎጂ አንጻር ችግሮቹን የሚመለከቱበት መነጽር ለችግሮቹ የሚሰጡበት መፍትሄ ቶታሊ ኮላፕስ ያደረገ ግንኙነት ነው ያልናቸው ሶስቱም መካከል። ህወሀት በመግለጫው የግንባሩን መስመር የሳተ አካሄድ እንዳለና ለዚህም ተጠያቂው አመራሩ መሆኑን አስታውቋል። ረዳት ፕሮፌሰር ዳንኤል በበኩላቸው ኢህአዴግ ከዚህ ቀደም ይከተለው የነበረውን የአብዮታዊ ዴሞክራሲ መስመር ይተው አይተው በግልጽ የሚታወቅ ነገር የለም። ስለዚሁ ጉዳይ የግንባሩ አባል ድርጅቶች የሚሉትም የተለያየ ነው ይላሉ። ወደ ትግራይ ስትሄድ አብዮታዊ ሌሎቹን ስጠይቂያቸው ወደ ካፒታሊዝም እየሄድን ነው፣ ወደ ሊብራሊዝም እየተጠጋ ነው፣ ሰው ወጥቷል። መውጣት ብቻ ሳይሆን ውጥንቅጡ ወጥቷል። ነው የትኛው በትክክል አይዲዮሎጂያቸው የሚለው ነገር። የፈለገው ሰው የፈለገውን ይናገራል። የፈለገው ሰው ያለ አውቶሪቲ ይናገራል። ራንኩን አይጠብቅም ሰው። እነዚህ ሁሉ የሚያሳዩሽ ኢህአዴግ ውስጥ ክፍተቶች እንዳሉ ነው። እና አዎ ኢህአዴግ ከመስመሩ ወጥቷል። እንደ ረዳት ፕሮፌሰር ዳንኤል ኢህአዴግ በአሁኑ ስብሰባው ልዩነቶቹን ካላጠበበ መዘዙ ከባድ ነው የሚሆነው።